ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። አውስትሬልያ ውስጥ ስውር የተቃውሞ መብትን ማሰስ። በየሳምንቱ ስሜታቸው የገነፈለ አውስትራላውያን ጎዳናዎች ላይ ወጥተው ጠቃሚ የሆኑ ጉዳዮችን አንስተው ድምፆቻቸውን ያሰማሉ። ተቃውሞን ማሰማት ጥፋት አይደለም። ይሁንና አልፎ አልፎ ተቃዋሚዎች ጸረ ማኅበራዊና ጽንፈኛ በሆነ ሁኔታ የሕግን ወሰን ይጋፋሉ። ራስን ለችግር መዳረግ እንደ ስፍራውና እንዳሳዩት ባሕሪም ይወሰናል። አውስትራሊያ ውስጥ ተቃውሞ የማሰማት መብት አለን የሚለው አመኔታ የጋራ ግንዛቤ ነው። ይሁንና ሕገ መንግሥታችን እንዲህ ያለውን መብት አላሰፈረም። በምትኩ በሕገ መንግሥቱ ስር ያለን መብት ፖለቲካዊ እሳቢያችንን የመግለጽ ነጻነት ነው። የኒው ሳውስ ዌልስ ዩኒቨርሲቲ የሕግና ዳኝነት ፋክልቲ ፕሮፌሰር ሉክ ማክነመራ ለምሳሌ ያህል እንደ ቪክቶሪያ፣ የአውስትሬሊያ መዲና ግዛትና ክዊንስላንድን በመሳሰሉ ክልሎች ሐሳብን በሰላማዊ መንገድ ለመግለጽ የመሰብሰብ መብት በሰብአዊ መብቶች ድንጋጌ ውስጥ እውቅና ተሰጥቶታል። ይሁንና በአብዛኛው የአገሪቱ ክፍሎችና በአገር አቀፍ ደረጃ በተለይ የተቃውሞ መብት አላችሁ የሚል የለም። እንዲያም ሆኖ ግና እሳቢውን በተለምዶ በእኛ የሕግ አካል የተቃውሞ መብትነት ተቀብለነዋል ይላሉ። አውስትራሊያ ውስጥ የተቃውሞ ሕጎች ይለያያሉ። ለምሳሌ ያህል ኩዊንስላንድና ምዕራብ አውስትራሊያ ብርቱ ሕዝባዊ ትኩረትን የሚስቡ ግዙፍ የማዕድ ኢንዱስትሪዎች ስላሏቸው ጠንካራ የሆነ ጸረ ተቃውሞ ድንጋጌዎች አሏቸው። የጸረ ተቃውሞ ሕጎች በጣሙን ግልጽ ያልሆኑ ሊሆኑም ይችላሉ። ተቃውሞ ላይ በመታደም ሊከሰሱ ባይችሉም ተቃውሞ በሚያካሂዱበት ወቅት ተቀባይነት የሌለው ባህሪን ካሳዩ ግና ክስ ሊመሰረትበት ይችላል። ተቀባይነት የሌለው ባህሪ ተብሎ ግምት ውስጥ የሚገባው ምንድን ነው? ሌሎቹን የመጉዳትና ንብረቶች ላይ ጉዳቶችን የማድረስ ጸረ ማኅበራዊ ባሕሪያት በተቃውሞ ወቅት ተቀባይነት ያላቸው አይደሉም። ፕሮፌሰር ማክነመራ ተቀባይነት ያለው ባሕሪ የቱ ነው ስለሚለው መጠይቅ ሲናገሩ ባሕሪ የሚገመገመው እንደ ጉዳዩ ነጠላ በነጠላ ነው። እናም ለምሳሌ ያህል የአንድ የሰልፍ ተቃውሞ ወይም ቁጭ በማለት ወይም ራስን ከቁስ ጋር በማያያዝ የሚደረጉ የተቃውሞ እንቅስቃሴዎችን በስፍራው ላይ ሆነው ለይተው የሚገመግሙት የፖሊስ ሠራዊት አባላት ናቸው ይላሉ። የአምነስቲ ኢንተርናሽናል ዘመቻ አካሄጇ ኒክታ ዋይት መፈክሮችን፣ ምስሎችን እና ከተቃውሞ ጋር አብረው የሚሄዱ የስዕል ሥራዎችን መያዝ ተቀባይነት ያለው ነው። ሆኖም በመሣሪያነት ሊፈረጁ የሚችሉን ሳያካትት ሊሆን እንደሚገባ ሲያስረዱ ቢላዎች ወይም ተቀጣጣይ ነገሮችን በጭራሽ ይዘው ሊገኙ አይገባም ብለዋል። በተቃውሞ ወቅት አደናቃፊነት። በጎዳና ሰልፍ ወቅት ሁላችንም ባዘቦታዊ ክንዋኔዎች ላይ መስተጓጉሎች ገጥመውናል። እኒህ ለመንግሥታት ትልቅ ጫና አሳዳሪ ሁነቶች በመሆናቸው አዲስ ገደቦችን ለመጣል እንዲጣደፉ ያደርጋል። ፕሮፌሰር ማክነማራ ለተቃውሞ መብት የምንቆም ከሆነ በሕይወታችን ውስጥ መጠነኛ የሆኑ መስተጓጉሎችን ልንቀበል ይገባል ይላሉ። የሕዝባዊ ተቃውሞ አጠቃላይ ነጥብ ትኩረትን በመሳብ ሰዎች ቆም ብለው እንዲያስቡ ምልሰታዊ ምልከታ እንዲያደርጉና የሚተላለፍላቸውን መልእክት በጥሞና እንዲያዳምጡ ነው ይላሉ። ጉዳዩ ከፋፋይ ነው። እያንዳንዱ ክፍለ አገርና ግዛት መጠነ ሰፊ መስተጓጎልን በፈጠሩ ሰዎች ላይ ቅጣቶችን ይጥላሉ። ይሁንና በመላ አውስትሬልያ እንደ ዋነኛ ወደብ፣ ጎዳና ወይም የግንድ ቆረጣ አካባቢ በመሳሰሉ ንግዶች ወይም ሰዎችን ወደ መሥሪያ ቤት እንዳይገቡ ማገድ በጸረ ተቃውሞ ሕጎች ስር ይካተታሉ። በደቡብ አውስትሬልያ ዩኒቨርሲቲ የሕግ ተባባሪ ፕሮፌሰር ዶክተር ሳራ ሞይልድስ ሌሎችን ለማወክ ባይወጡን እንኳ እጅጉን ሁነኛ የሆኑ ጉዳዮች ሲሆኑ እስራትን ጨምሮ ብርቱ የሆኑ ቅጣቶች እንደሚያገኙት ሲያመለክቱ በአሁኑ ወቅት አድላይድ ውስጥ የህዝብ ስፍራዎችን ካደናቀፉ ለሶስት ወራት ለእስር ሊዳረጉ ይችላሉ ይላሉ። አያይዘውም ህጉ ለትርጓሜ የሰፋ በመሆኑ የጎዳና ወይም ከህንፃዎች ፊትለፊት ወይም በፓርላማ የሚካሄዱ ተቃዋሚዎች በዚህ ህግ ስር ይካተታሉ ብለዋል። አውስትራሊያ ውስጥ ያለ ፈቃድ የግል የንግድ ወይም መንግስታዊ አካባቢዎችን ዘልቆ ማለፍ፣ ጭምብል አጥልቆ ተቃውሞ ማካሄድ፣ የአስቸኳይ ጊዜ ደራሽ ሰራተኛን ማደናቀፍ፣ የዛቻ ወይም ፀያፍ ንግግሮችን መጠቀም ወይም በንብረት ላይ ጉዳትን ማድረስ ሌላ መደበኛ ክሶችን የሚያስመሰርቱ ናቸው። በገሃዱ ዓለም ግና በርካታ ሰዎች ለምሳሌ በሲቪል እምቢተኝነት ህንፃዎች ላይ ወጥተው በመስፈር ወይም መፈክሮችን ድልድይ ላይ በማንጠልጠል ሆን ብለው ህግን በመጣስ ለእስር ይዳረጋሉ። ህጎችን ማጠንከር የሰብአዊ መብቶች ማዕከል ባለፉት ሀያ ዓመታት ሕጎችን ለመለወጥ 34 ረቂቅ ድንጋጌዎች መቅረባቸውንና 26 ማለፋቸውን ሪፖርት አድርጓል። አብዛኛዎቹ ህጎች ተቃውሞ ማድረግን አዋኪ እንዲሆን ያደረጉ ናቸው። ዶክተር ሞይልስ ተቃውሞዎቹን ወደ ወንጀል መለወጥ ተለማጅ የሆነ ነው ማለት ይቻላል ብዬ አስባለሁ። ወንጀል የሚያደርጉት የድርጊት አይነት በተወሰነ ስፍራ እየሆነም ይገኛል ብለዋል። ይሁንታን ማግኘት። አውስትሬሊያ ውስጥ አስፈላጊው የተቃውሞ አካል ህጋዊ ይሁንታን ማግኘት ነው። ትልቅ የሆነ ህዝባዊ ጉባኤ የሚያቅዱ ከሆነ ለፖሊስ ወይም ለአካባቢው መንግስት በመጻፍ ፈቃድ መጠየቅ ይችላሉ። ፕሮፌሰር ማክነማራ ያኔ ፖሊስ ተቃውሞውን የማገድ እርምጃዎችን ከመውሰድ የሚገታ ይሆናል። ለምሳሌ ያህል ይሁንታን ያገኘ ተቃውሞ ከሆነ ትራፊክን ለተወሰነ ሰዓት ማስተጓጎል፣ ለዚያ ዓላማም መንገዶችን መዝጋት ወይም ቁጥጥር በሚደረግበት መልኩ ሰልፍን ማካሄድ ተፈቃጅነት ይኖረዋል ብለዋል። ፈቃዱ ፖሊስ ጣልቃ እንዳይገባ ወይም ሰልፈኞችን ወደ ጎን እንዳይል ጥቂት አመኔታን ይቸረወታል። በምትኩም የፖሊስ በስፍራው መገኘት ተቃውሞዎቹ በተሳለጠ ሁኔታ እንዲከናወኑና ተቃዋሚዎቹም ጥበቃ የሚደረግላቸው ሆኖ እንዲሰማቸው ያደርጋል። በፖሊስ መታገት ቢገጥመውትስ? በፖሊስ ከታገዱ ጠበቃ ሊያናገሩ ይገባል። የማኅበረሰብ የሕግ ማዕከላት መብቶቹ የተጠበቁ መሆናቸውን ለማረጋገጥ ሕጋዊ ምክሮችን ይለግሳሉ። በርካታዎቹ ክሶች የጥቂት መቶ ዶላሮች መቀጮን ያስከትላሉ። መብቶቹን ይወቁ። በመላ አውስትራሊያ ተቃውሞና ሕግን በተመለከተ እንደ የሰብአዊ መብቶች ሕግ ማዕከል አምነስቲ ኢንተርናሽናልና የአካባቢው ማዘጋጃ ቤት የሲቪል ነጻነቶች ያሉ ድርጅቶች ያልተዛባ መረጃን ይሰጥዎታል። ይህ የኤስቤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያ ታሪኮች ኤስቤስ ዶት ኮም ዶት ኤዩ አምሐሪክን ይጎብኙ።